ጤናና አካባቢ ከሰው ወደ ሰው በቀጥታ የማይተላለፉ ወይም በሕክምናው የእንግሊዝኛ አጠራር ነን ኮሚኒኬብል ዲዚዝ በመባል በሚታወቁት የህመም አይነቶች በየአመቱ ከሚያልቀው 41 ሚሊየን ህዝብ 15 ሚሊዮን የሚሆኑት እድሜያቸው በ30ና 69 ዓመት መካከል የሚገኝ መሆኑን የዓለም የጤና ድርጅት መረጃ ያመለክታል። ጤና ይስጥልኝ። የዝግጅታችን ተከታታዮች እንደምንሰንበታችሁ። ኢትዮጵያ ውስጥ በቅርብ ጊዜ የተካሄደ ጥናት በሀገሪቱ በየአመቱ ከሚደርሰው ሞት 43 በመቶ የሚሆነው የሚከሰተው የማይተላለፉ በሚባሉት በሽታዎች ምክንያት መሆኑን ማመልከቱን ባለፈው ሳምንት በዚሁ ርዕሰ ጉዳይ ያነጋገርናቸው የስነ ምግብ ባለሙያ ገልጸውልናል። ዛሬም የሰዎች ያኗኗር ዘይቤ በጤናቸው ላይ ስላለው ተጽዕኖ ተከታይና የመጨረሻ ክፍል ጥንቅር ይዘናል። ለጥቂት ደቂቃዎች አብረንን ቆይ በእድሜ የገፉ ሰዎችን ብቻ ያሰጋሉ ይባሉ የነበሩት የማይተላለፉ በሽታዎች ከቅርብ አመታት ወዲህ የእድሜ ገደብ ሳያግዳቸው ጉዳት ማድረሳቸው እየተነገረ ነው የልብ የስኳር የደም ዝውውር መታወክ ወይም ስትሮክ እንዲሁም ካንሰርና የመሳሰሉት በሽታዎች በአብዛኛው የአመጋገብ፣ የእንቅስቃሴ ጉድለት እንዲሁም የስነ ልቦና አለመረጋጋት ውጤቶች መሆናቸውን ጥናቶች ያሳያሉ። የዓለም የጤና ድርጅት እነዚህ ሕመሞች የሚያደርሱትን ጉዳት አስመልክቶ ባወጣው መረጃ ጤናማ ያልሆነ አመጋገብ፣ በቂ አካል እንቅስቃሴ አለማድረግ፣ ትንባሆ ማጨስ እንዲሁም የአልኮሆል መጠጥን በአደገኛ መልኩ መጠቀም በበሽታዎቹ የሚያዝን ምልክቱ ቀድሞ ካለም ደግሞ የማባባስን አጋጣሚ እንደሚያመቻችም ይገልጻል። እንደ ድርጅቱ ከሆነም በሽታው ያለ እቅድ ከሚደረግ የከተሞች መስፋፋትና አለም አቀፋዊነት ካለው የአኗኗር ዘይቤ ለውጥ ጋርም ይያያዛል። ይህም ማለት በግ ረዥም መንገድ ይንቀሳቀሱ የነበሩ ይህን ትተው ጉዟቸው በዘመናዊ ተሽከርካሪዎች ሲወሰን በየጊዜው ትኩስና ቤት ውስጥ የተዘጋጁ ከመመገብ ይልቅ ለረዥም ጊዜ እንዲቆዩ ተደርገው የታሸጉ ምግቦችን ማዘውተር፣ መጠጥና ትንባሆ ማጨሱም ሲጠና ሰዎች እነዚህም በሽታዎች ወደ ራሳቸው እየጋበዙ መሆኑን ልብ እንዲሉት ይመክራል። ባለፈው ሳምንት ስለ ጤናማ ኗኗር ዘይቤ ሙያዊ ማብራሪያዎችን የሰጡን የዝግጅታችን ቤተኞች የሆኑት የውስጥ ደዌ ከፍተኛ ሐኪም ዶክተር ቶሌራ ወልደየስና የሥነ ምግብ ባለሙያው አቶ አብነት ተክሌ ጤናማ አመጋገብ አመጋገብና ተቃራኒው እንዴት እንደሆነ መመገብ የሚገባን የምንፈልገውን ብቻ ሳይሆን ለሰውነታችን የሚያስፈልጉትን መሆኑን ጭምር አብራርተውልናል። የሥነ ምግብ ባለሙያው አቶ አብነት ጤናማ በምንለው የአመጋገብ ስርዓት ጭምር ችግር መኖሩን ይናገራሉ። ጤናማ አመጋገብ ላይ ምንድን ነው ችግሩ ካልሽኝ፣ በቀን ውስጥ ሰውነታችን የሚፈልገውን የተለያዩ ንጥረ ነገሮች አዛብቶ መመገብ። አዛብቶ መመገብ ሲባል በፐርሰንት መድረስ ያለባቸው በመጠንም ደግሞ በቀን ውስጥ የሚያስፈልገንን ካሎሪ በላይ ከበላን ለእኛ ምንም አይነት ጥቅም አይሰጥም። ስለዚህ ሄዶ ይቀመጣል፣ ውፍረትን ያመጣል ማለት ነው። እናም ይላሉ የስነ ምግብ ባለሙያው የተሻለና ጤናማ የሚሆነው ለሰውነታችን የሚያስፈልጉትን አመጣጥኖ መመገብ ነው ያብራሩታል። በነዚህ ውስጥ መታየት ያለባቸው ነገሮች ሰውነታችን በትንሹ የሚፈልጋቸው ግን በጣም ጠቃሚ የሚባለው እንደ ቫይታሚንና ሚኒራል ነገሮች መገኘት አለባቸው። እንዴት ነው የሚገኙት? ካለ እነዚህን ካርቦሃይድሬት፣ ፕሮቲን፣ ቅባት የመሳሰሉ ምግቦች የምንበላባቸው ምግቦች ውስጥ ተቀላቅለው እንዲገቡ ማድረግ አለብን። ለምሳሌ የምን አይነት ችግር ታያለሽ? ካርቦሃይድሬት ያስፈልገናል። ስለዚህ ዳቦ እንበላለን ግን ዳቦችን ነጭ ዳቦ ሊሆን ይችላል። ስለዚህ ካርቦሃይድሬቱን አግኝተነዋል። ነገር ግን ከዳቦ ጋር አብረው መግባት ያለባቸው እንደ ቫይታሚን፣ እንደ አይረን፣ እንደ ዚንክ የመሳሰሉ ደግሞ ሚኒራሎች አይገቡም ማለት ነው። ለምን? በሂደት ተጥለዋል። ስለዚህ ምንድነው ጤናማ አመጋገብ ስንል እንግዲህ ፕሮቲኑን በምንወስድበት ጊዜ አብረው በጣም ጠቃሚ ንጥረ ነገር የሆኑ እንደ ሚኒራል እና ቫይታሚን አብረው መግባታቸውም ማስተዋል ካርቦሃይድሬት ስንወስድ ያልተፈተጉ እህሎችን በመውሰድ እንደዚህ አብረው እንዲገቡ ማድረግ። ቅባትም ስንወስድ ደግሞ አንዳንድ ቅባቶች እንግዲህ በንጥረ ነገር የበለጸጉ ሊሆኑ ይችላሉ። እነሱን መውሰድ። ለምሳሌ አሁን አቮካዶ ብንወስድ ጥሩ ቅባትነት አለው። ጎን ለጎን ደግሞ ከአቮካዶ ጋር አብረው የሚገቡ ሚኔራሎችና ቫይታሚኖች ቫይታሚኖች አሉ እና ያ አንድ ላይ ሲሆን ጤናማ አመጋገብ ይባላል ማለት ነው። ጤናማና የተመጣጠነ ምግብ ለመመገብ የግድ ከገቢ ትልቅነት ጋር ብቻ መገናኘት እንደማይገባው ያመለከቱት የሥነ ምግብ ባለሙያው አቶ አብነት መካከለኛ ገቢ ባለበት አመጋገብን እንዴት ማስተካከል እንደሚቻልም ይመክራሉ። በጣም የመጨረሻው ዝቅተኛ ገቢ ባለበት ሁኔታ ላይ ትንሽ አስቸጋሪ ሊሆን ይችላል። እንዲያርጉ እንዲያርጉ ለማለት ግን፣ መካከለኛ ገቢ ባለባቸው ሁኔታዎች ላይ ስንመጣ በቀላሉ ለማየት ለምሳሌ አንድ ኪሎ ግራም ስጋ ለመግዛት ኢትዮጵያ ውስጥ ከሁለት መቶ ከዛም በላይ ያስወጣል። በሁለት መቶ ብር ግን አስር ኪሎ ግራም የሚያክል አትክልትና ፍራፍሬዎችን መግዛት ይቻላል። ስለዚህ ጤናማ አመጋገብን ለመመገብ በጣም የተጋነነ ገቢ ሳይሆን የማመጣጠን ጥበብ ነው ዋናው አስፈላጊው ነገር ማለት ነው። ስለዚህ ትልቁ የማመጣጠኛ መንገድ እንግዲህ በቀላሉ ለመናገር የቀለማቶችን ማብዛት በአንድ ምግብ ላይ ቁጭ ብለን ለምሳሌ በየአይነቱን ብንመለከተው ቢጫ፣ ቀይ ሌሎችም ከለሮች በብዛት ሲገኙበት ተመጣጠነ ልንለው እንችላለን። በቀላሉ ለመግለጽ ያህል ምን ማለት ነው? ከካርቦሃይድሬት ግሩፖች እንጀራ ባልተፈጠገ ሀይል የተሰራ ዳቦ፣ ባልተፈጠገ ሀይል የተሰራ ፓስታ የመሳሰሉት ካርቦሃይድሬትን፣ ከዛ አልፎ ደግሞ ለጥራጥሬ፣ አሳ፣ እንቁላል የመሳሰሉትን ስንቀላቀል ፕሮቲን ዝግርያዎችን፣ ወተትና ወተት ተዋጽኦዎችን በአንድ በኩል፣ ከዛ ደግሞ ስናልፍ ደግሞ መጠነኛ የሆነ ቅባትነት ያላቸው ምግቦች በአንድ በኩል እያደረግን ብንቀላቀል ይህ ጤናማ የሆነ አመጋገብ እንለዋለን ማለት ነው። የገበያ አቅማቸው ያሻቸውን ለመግዛት የሚያስችላቸውም ቢሆኑ እውቀትን መሰረት ያደረገ አመጋገብ መከተል እንደሚኖርባቸውም አስገንዝበዋል። የተለያዩ ሰዎች በተለይ ለጤና ጠንቅ ነው ስለሚባለው የአልኮል መጠጥ የተለያየ ነገር ሲናገሩ ይደመጣል። ለመሆኑ አልኮል መጠጦች ለሰውነታችን ያስፈልጋሉ? የስነ ምግብ ባለሙያው አቶ አብነት ተክሌ እንዲህ ነው የሚሉት። አልኮል የተለየ የሆነ ለሰው ልጅ አስፈላጊ የሆነ ጥቅም አለው የሚሉ ብዙ ጥናቶች አያሳዩም የተወሰኑ እንግዲህ የአንዳንድ ሰዎች ግምት ወይም የተለየ ኢንትረስት ያላቸው ድርጅቶች የሚያወጣቸው ጥናቶች ሊኖሩ ይችላሉ። በአጠቃላይ ግን እስካሁን እንግዲህ ትልልቅ ጥናቶችን ስንመለከት የአልኮልን ይህ ጥቅም አለው ብለው ያወጡ ጥናቶች የሉም። ይልቁንም አብዛኛው ጥናቶች የሚያሳዩት የአልኮልን ጉዳት የውስጥ ደዌ ከፍተኛ የሕክምና ባለሙያው ዶክተር ቶሌራ ወልደየስም የአልኮል መጠጥን በተመለከተ የሰጡት ምክር ከስነ ምግብ ባለሙያ አይለይም። አልኮል መጠጥ በመጀመሪያ ደረጃ አይመከርም፤ ብዙ መጥፎ ጎኖች አሉት። በመጀመሪያ ዳችን ስንወደው አልኮል የሚጠጡ ሰዎች ጤንነታቸው ይጎዳል። ለምሳሌ የጉበት በሽታ ሊቨር ሲሮሲስ የምንለው አልኮሊክ ሲሮሲስ ከነስሙ እና ጉበታቸው ፌል ያደረግና እነዚህ ሰዎች ህይወታቸውን ያጣሉ ከጊዜ በኋላ። ሁለተኛ ሳይካትሪክ ፕሮብሌም ዴቨሎፕ ያደረጋሉ፣ ምክንያቱም አልኮሆል ሁልጊዜ የሚጠጡ ሰዎች ከአልኮል ውጭ ሊሰራ ሊሰሩ አይችሉም። እየበዛ እየበዛ ሲሄድ ደግሞ ጤንነታቸው ጎዳና ስራ መስራትም አይችሉም። አልኮል በመጠኑ ይቻላል የሚል ህብረተሰብ አለ። አልኮል ኢን ሞዴሬሽን ማለት ለምሳሌ ከዚህ መጠን ካለፍክ ትጎዳለህ፣ ከዚህ መጠን ካለፍክ እንደዚህ ትሆናል የሚባል አለ። ያ ነገር የህብረተሰቡን እውቀት ግምት ዴት አድርጎ ማኔጅ አልኮልን ማድረግ እንደሚችል የሚመለከት ጉዳይ ነው እንደ ሐኪም እኔ አልኮል መጠጥ አልመክርም። ለምሳሌ ስኳር ታካሚዎችን ብትወስድ እንጂ ጭራሽ አልኮል መውሰድም የለባቸውም። የሚያስፈልገው መጠጥ ሪኮመንድ ደግሞ ነው ውሃ ነው። አልኮል ካርቦሃይድሬት ነው። ካርቦሃይድሬት ማለት ደግሞ ስኳርን የምንጨምር ማለት ነው። ሰውነት አቅም እስኪያን ሰው በስራ ማድከም፣ በ24 ሰዓት ውስጥ በቂ እንቅልፍ አለማግኘት ጤናን ከሚያናጉ ምክንያቶች ውስጥ ይደመራሉ። አንድ ሰው የስምንት ሰዓት እንቅልፍ እንደሚያስፈልገው ሁሉ በስራ መዋከቡንም ጋብ ማድረጉ ለጤናው ወሳኝ መሆኑን የሕክምና ባለሙያዎች አጥብቀው ይመክራሉ። ለሰጡም ሙያዊ ማብራሪያ የስነ ምግብ ባለሙያው አቶ አብነት ተክሌንና የውስጥ ደዌ ከፍተኛ ሐኪም ዶክተር ቶሌራ ወልደየስን እያመሰገንን የዕለቱን በዚሁ አበቃን። ሸዋየ ለገሰ ነኝ። ሰላም ሁኑ።